የፌዴራሉ ጠቅላይ ፍርድ ቤት በአሸባሪነትና በአገር ክህደት ወንጀል ተከሰው በተፈረደባቸው በአቶ አንዱ ዓለም አራጌ፣ በጋዜጠኛ እስክንድር ነጋ፣ በአቶ ናትናኤል መኮንንና በሌሎችም ላይ የበታች ፍርድ ቤት ያሳለፈውን ውሳኔ ያጸና። የእነ አቶ አንዱ ዓለም አራጌ ጠበቆች ደንበኞቻቸው ከፈቀዱ አሁንም ጉዳዩን ወደ ሰበር ፍርድ ቤት ለመውሰድ ዝግጁ መሆናቸውን ገልጸዋል። የፍርዱን ሂደት የተከታተለው ዘጋቢያችን መለስካቸው አማሃ ዝርዝሩን ከአዲስ አበባ ልከዋል። ጠቅላይ ፍርድ ቤቱ እንደተሰየመ ይግባኝ ባይ እስረኞች በአካል መቅረባቸውን ወይንም አለመቅረባቸውን አረጋግጧል። የይግባኝ አቤቱታ ካቀረቡት መካከል አቶ ዮሐንስ ተረፈ፣ ሻምበል የሸዋ ሲሆን አለም አቶ አንዱ ዓለም አያሌው እንዳልቀረቡም ተመልክተዋል። ለምን እንዳልቀረቡ የተጠየቀው የወህኒ ቤቱ ተወካይ ከአስር ዓመት በላይ የተፈረደባቸው እስረኞች በመሆናቸው ከቃሊቲ ወህኒ ቤት ወደ ዝዋይ ወህኒ ቤት መዛወራቸውን አስረድተዋል። በመቀጠልም ይግባኝ ባዮች በአቤቱታቸው እንዳመለከቱት የበታች ፍርድ ቤት የፈረደብን ማስረጃዎቻችንን ሳይመዝን በቀረበብንም ክስ አኳያ አቃቢ ሕግ በቂ ማስረጃ ሳያቀርብብን ነው የሚል በመሆኑ ይህ ፍርድ ቤት የመረመረው የበታች ፍርድ ቤትን ውሳኔ ብቻ ሳይሆን የቀረቡ ማስረጃዎችን ጭምር በሙሉ መመርመሩን ገልጿል። ውሳኔ የሰጠ መሆኑንም ገልጾ በሚሰጠው ውሳኔ ያልተገባ ምላሽ እንዳይሰጥም ከወዲሁ አስጠንቅቋል። የመሀል ዳኛው አቶ ዳኘ መላኩ የተሰጠውን ውሳኔ ዝርዝር ከሁለት ሰዓት በላይ በፈጀ ንባብ ለችሎቱ አሰምተዋል። በውሳኔው መሰረት አቃቤ ህግ እንዳቀረበው ክስ ያሰማቸው የሰው ምስክሮችም ሆነ የሰነድና የድምፅ ከምስል ማስረጃዎች ክሶቹን አስረድተውለታል። ይሁንና የይግባኝ ባዮች ያቀረቧቸው ምስክሮችም ሆነ ሌሎች ማስረጃዎች አቃቤ ህግ ያቀረበባቸውን ማስረጃዎች የሚያስተባብሉ አልነበሩም ብሏል። ስለዚህም ይግባኝ ባዮቹ በሙሉ ከተከሰሱባቸው ወንጀሎች ነፃ መሆናቸውን ማስረዳት እንዳልቻሉ ፍርድ ቤቱ ተችቷል። በዚህም መሠረት ፍርድ ቤቱ ሁለተኛውን በሽብር በመሳተፍ ወንጀል የሚለውን ክስ በአንደኛው ክስ ማለትም የሽብር ድርጊቶችን ለመፈጸም በማሴር በማቀድ በማነሳሳትና በማዘጋጀት ወንጀል በሚለው ክስ ውስጥ ከማጠቃለሉ በስተቀር የታች ፍርድ ቤትን ውሳኔ አጽንቶታል። የቅጣት ውሳኔን በተመለከተም የታች ፍርድ ቤት የጣላቸውን የእስር ቅጣቶች ከአንዱ በስተቀር ሁሉንም አጸንቷል። የመኢዴፓ አባል የነበሩት አቶ ክንፈ ሚካኤል ደበበን በተመለከተ የተጣለባቸውን የሃያ አምስት ዓመት የእስር ቅጣት ግን ወደ 16 ዓመት እንዲወርድ ወስኗል። ለዚህም ምክንያት ያደረገው አቶ ክንፈ ሚካኤል ለታች ፍርድ ቤት ካቀረቡት የቅጣት ማቅለያ አንዱ ከዚህ በፊት የወንጀል ሬከርድ የሌለባቸው መሆኑን አመልክተው በበታች ፍርድ ቤት ከግምት እንዳልገባላቸው ጠቅላይ ፍርድ ቤቱ በማስተዋሉ ነው። ጠቅላይ ፍርድ ቤት እንደወሰነው የቀድሞው የአንድነት ለዲሞክራሲና ለፍትህ ፓርቲ የህዝብ ግንኙነት ኃላፊ አቶ አንዷለም አራጌ በእድሜ ልክ የአንድነት ለዴሞክራሲና ለፍትህ ፓርቲ የብሔራዊ ምክር ቤት አባል አቶ ናትናኤል መኮንን በ18 ዓመት፣ ዕውቁ ጋዜጠኛና አሳታሚ እስክንድር ነጋ በ18 ዓመት፣ አቶ ዮሐንስ ተረፈ በ13 ዓመት፣ ሻምበል የሸዋ ሲዩን ዓለም በ15 ዓመት፣ የመኢዴፓ አባል አቶ ክንፈ ሚካኤል ደበበ በ16 ዓመት፣ የቀድሞ የህዝብ ተወካዮች ምክር ቤት አባል አቶ አንዱዓለም አያሌው በ14 ዓመት ጽኑ እስራት ይቀጣሉ። የጠቅላይ ፍርድ ቤቱን ውሳኔ በተመለከተ ምን እንደተሰማቸው ከእነዚሁ አንዱ አለማድራጊ ጠበቆች አንዱን አቶ አበበ ጉታን ጠይቄያቸው ነበረ። እኔ በጣም የተለየ ውሳኔ ነበር የጠበኩት። ምክንያቱም በዚህ በጸረ ሽብር አዋጅ አንቀጽ አራትን ስር የተመሰረተው ክስ አንድ ድርጊት ሽብር ተፈጸመ የሚባለው በአንቀጽ ሶስት በዝርዝር ተቀምጧል ከአንድ እስከ ስድስት በዝርዝር እዛ ውስጥ ተሞክሮ የሚታየ የለም። ሙከራውን የሚያመላክት ነገር የለም። የተደናገጠ ባለስልጣኔም የለም። የተሸበረ ባለስልጣኔም የለም። ሙከራ ተደርጓል የሚያዝብል በእኔ በኩል አሁንም ለማመን አልችልም። የሽብሩ ሙከራ ተደርጓል የምል አሁንም ሊናይን የሚያሳምን ነገር የለም። ሴራው አድማ ነው የተባለው የለም ነው የሚል ትርሱ አድማ የሚያዝብል ነገር እኮ አይደለም ፊት ለፊት እኮ ነው ሀሳብ እኮ ነው የተከፋፈሉት። ያንድ ሀገር ፖለቲካ በዚህ ብሄድ በዚህ ብሄድ በዚህ ብሄድ በዚህ ብሄድ ብሎ ትንታኔ መስጠት ወንጀል ሊሆን አይችልም እና በፍጹም ላይን የሚያሳምን ነገር አላገኘሁበትም። ደንበኞቻችን ካመኑበት ሰበር ደሞ ሄዳለን። የፌዴራል ከፍተኛ ፍርድ ቤት ሶስተኛው ወንጀል ችሎት ሰኔ 20 ቀን 2004 ዓ ምና ሐምሌ 6 ቀን 2004 ዓ ም ባሳለፋቸው ውሳኔዎች አቃቤ ሕግ በሽብር ወንጀል በከሳቸው 24 ሰዎች ላይ የጥፋተኝነት ውሳኔና ከስምንት ዓመት እስከ ዕድሜ ልክ የሚደርሱ የስር ቅጣቶች ወስኗል። ውሳኔውን በመቃወም ለጠቅላይ ፍርድ ቤት አቤት ያሉት ከመጀመሪያው ፍርድ ቤት ቀርበው ከተከራከሩት አቶ አንዷለም አራጌንና እስክንድር ነጋን ጨምሮ ሰባቱ ሰዎች ብቻ መሆናቸውን ለማወቅ ተችሏል። ስድስተኛው ተከሳሽ አቶ ምትኩ ዳምጤ ግን ይግባኝ አላሉም። በሌሉበት ከተፈረደባቸው መካከል ደግሞ የግንቦት ሰባት መስራቾች ናቸው የሚባሉት አቶ አንዳርጋቸው ጽጌ እና ዶክተር ብርሃኑ ነጋ ይገኙበታል። ከውሳኔው በኋላ ጋዜጠኛ እስክንድር ነጋ እውነት ተደብቃ አትቀርም፣ እውነቱ ይወጣል እያለ በምሬት ሲናገር ባለቤቱ ሰርካለም ፋሲል እንዳይሰማ ጀግና ነህ እያለች ስታጽናናውና ስታበረታታው ተሰምተዋል። የሚያለቅሱ ሰዎችም ተመልክቻለሁ። መለስ ካቸውማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በሌላ በኩል ደግሞ በምህጻር ሲፒጄ እየተባለ የሚጠራው የጋዜጠኞች ደህንነት ተሟጋቹ ዓለም አቀፍ ድርጅት ዛሬ የኢትዮጵያ ፌዴራል ፍርድ ቤት ባሳለፈው ውሳኔ ላይ በተለይ ስለ ጋዜጠኛ እስክንድር ነጋ ባወጣው መግለጫ ፖለቲካዊ ፍርድ ኢትዮጵያ በዓለም ደረጃ ያላትን ገጽታ ያዋርዳል ብሏል። ፍርዱ በጣም አሳሳቢ የሆነው በአሸባሪነት ላይ የሚቀልድ በመሆኑ ነው ብሏል። ሲፒጄ በዚሁ መግለጫው ኢትዮጵያ የተባበሩት መንግሥታት ድርጅት የሰብአዊ መብቶች ኮሚሽን አባል እንደመሆኗ ዓለም አቀፍ ሕግንና የራሷን ሕገ መንግሥት በማክበር ያለምንም ቅድመ ሁኔታ እስክንድርን ከእስር ቤት መፍታት እንደሚገባትም ጠቅሷል። ሲፒጄ በመግለጫው እስክንድርና ሌሎችን ጋዜጠኞች ማሰቃየት የሚያስተዳድረውን ሕዝብ ሐሳብ የሚፈራ መንግሥት ምልክት ነው ብሏል።